አማራን ከጥቃት ለማዳን መደራጀት ብቻ መፍትሄ መሆኑን ምሁራንና ፖለቲከኞች አመለከቱም። የአማራ ወጣቶች ማህበር ዛሬ በባህር ዳር ክልላዊ ውይይት አካሂደዋል። ወጣቶቹ እንደሚሉት አማራ አብዛኛውን ጊዜ ኢትዮጵያዊነቱን በማስቀደሙ ተጎጅ እንጂ ተጠቃሚ አይደለም። ከአሁን በኋላ ግን አማራ መጀመሪያ በአማራነቱ ተደራጅቶ ነው ለኢትዮጵያ መቆም ያለበት ብለዋል። የባህር ዳር ወጣቶች ማህበር ምክትል ሰብሳቢ ትህትና በላይ እንደምትለው አማራ ከአደጋ መዳን የሚችለው በራሱ ሲደራጅ ብቻ ነው። አማራ ብዙ ተገፍተናል፣ ተጨቁነናል፣ ተሰቃይተናል ብዙ እንግልጽ ደርሶብናል በመሆኑ አማራ ነፃ ማውጣት እንፈልጋለን በተለያየ መልኩ ማለት ነው። ወጣቶችን ማዳን እንፈልጋለን። ወጣቶች ከሱስ ወጠው ወደ ስራ ታላቅ ወደ መሆን ማድረስ ግባለን። ብዙ ነገሮችን ለመስራት እቅዶችን ይዘናል። ዋናው ነገር ግን በሳ ብሔርተኝነትን እንዲስፋፋ እንፈልጋለን። አማራ ራሱን ማዳን የሚችለው ብሔርተኛ ሲሆንና አማራ ብሎ ራሱ ሲያደራጅ ነው። ስለዚህ አንደኛ መደራጀት ትክክል ስለሆነ ስላመንበት ወጣት በወጣትነቱ መደራጀት አለበት። ሴቶች በሴት መደራጀት አለባቸው። ምሁራን በምሁራን ማህበር፣ በአማራ ምሁራን መደራጀት አለበትና ማደራጀት ነው ዋናው። ከዛ በአንድ እስትንፋስ መተንፈስ እንዲናበብ ማድረግ፣ መጎዳት የለበትም። ተበታትነን ስንሄድ ብዙ መንገዶቻችን የመጎዳት ይሆናሉ። አንድ ላይ ከሆነ ግን እናሸንፋለን። በውይይቱ ላይ በእንግድነት የተገኙት የዜግነት ፖለቲካ አቀንቃኙ ኢንጂነሪ ልቃልጌትነት በበኩላቸው በአማራነት መደራጀት ኢትዮጵያን ከቶም ሊያፈርሳት አይችልም። የአማራ መደራጀት ለኢትዮጵያ አንድነት ስጋት ነው የሚሉ የአማራ መደራጀት ኢትዮጵያን ይጎዳል የሚሉ ሰዎች ወይም ደግሞ የዜግነት ፖለቲካን ያዛክማል የሚል ሰው ካለ ለእኔ ያሰጠ እኔ የዜግነት ፖለቲካን ማራ የአማራ ደረጃጀትና የአማራ ብሔርተኝነት ኢትዮጵያን ከማፍረስ ጋር ከጎሰኝነት ጋር ምንም አይነት ትስስር እንደሌለው ላረጋግጥላችሁ። ወዳለ የወልቃይት የአማራ ማንነት አስመላሽ ኮሚቴን ወክላ የተገኘችው ንግስት ይርጋ በበኩሏ የአማራ ሕዝብ የሚደራጀው የአቃፊነት ተፈጥሯዊ ስጦታውን የበለጠ ለማጠናከር እንጂ ለሌላ ነገር አይደለም ብላለች። አማራ ሲደራጅ ሀገር ለማፍረስ ሀገር ለመገጠል፣ ወይም ሌላን ሕዝብ ለመበደል ለመጉዳት አደለም። የአማራ ሕዝብ አቃፊ ነው። የአማራ ህዝብ አሸባሪ አይደለም። የአማራ ህዝብ እንዲደራጅ፣ የአማራ ህዝብ እንዲታገል፣ ህሊናው እንዲያስጠብቅ የተለያዩ በተለያዩ ሰባሰብ የሄዱ ወሰኖችን ለማስመለስ እና ራሳችን ከጥቃት ለመከላከል እንጂ ሀገር ለማፍረስ ሀገር ለመበታተን በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህር ባንታየው ሽፈራው በተለይ ለዶች ቬሌ ዲ ደብልዩ እንደተናገረው ባለፉት በርካታ ዓመታት አማራ ኢትዮጵያዊነቱን ማስቀደሙ ታሪካዊ ጠላቶችን እንዲያፈራ አድርጎታል። በመሆኑም አማራ በብሔር መደራጀት እንዳለበት እምነቱን ተናግረዋል። መደራጀትን ከሀገራችን ፖለቲካ ጋር ያይዘ ማየት አለብን። ሀገራችን በመዋቅር ደረጃ በሕገ መንግሥት ደረጃ ብሔርን መሰረት አድርጋ ነው የሄደች ያለችው በተቃዋሚ ጎራ ይሁንም መንግስት በሚመሩ ፖለቲካ ድርጅቶች ብሔር መሰረት አድርገው ነው የተንቀሳቀሰ ያሉት። የሀገሪቷ የፖለቲካ ትርክትም ብሔር መሰረት አድርገው ነው እየሄደ ያለ ነው። ስለዚህ እያንዳንዱ ግለሰብ ህልውና በብሄር መደራጀት ና ባለመደራጀት ላይ የተመሰረተ ስለሆነ የአማራ ህዝብ ደግሞ በኢህአዴግ ዘመንም ከኢህአዴግ በፊትም በተሳሳተ ትርክት መነሻ ባደረገ ጥቃት ሰለባ ቢሆንም ኢትዮጵያዊነቱን በማስቀደሙ በጣም ብዙ ጉዳቶችን አስተናግዷል። ይህን ችግር ለመፍታት በተለያየ መንገድ የአማራ ህብረተሰብ እየተደራጀ ነው። ይሄ አሁን አሁን ያስተዋላ ነው። የአማራ ወጣቶች ለማሰባሰብ ና የራሳቸው ሚና ለመጫወት መዘጋጀት አንዱ የዛ አካል ነው ማለት ነው። ስለዚህ የአማራ መደራጀት በጣም አስፈላጊ ነው የአማራ ህብረተሰብን ህልውና ለማስጠበቅ ከዛም አልፎ ደግሞ የሀገሪቱን ህልውና ለማስጠበቅ ነው። ዛሬ በተጠራው ህዝባዊ ውይይት ከ17 ከተሞች የተውጣጡ ከሺህ በላይ ወጣቶች የተገኙ ሲሆን ከዲል ላይ ዩኒቨርሲቲ የተጋበዙት ዶክተር ቴዎድሮስ ተክለማርያም ጥናታዊ ጽሁፍ አቅርበው ውይይት ተካሂዱበታል። አለም ነው መኮንን ለዲ ራዲዮ ባህር ዳር